ጋቢና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ። በምሽቱ ዝግጅት የኢትዮጵያን የቀጣይ ዓመት በጀት እንዲሁም አጠቃላይ የለውጥ ሂደቱን አስመልክቶ ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር ይዘናል። ነገር ግን ወጣቱ የራሱ ሀገር ነው። ዛሬ እያፈረሰው ከሄደ ነገ ሲመራው እሱ ይሰቃይበታል። እንዳልነው እድሜ ልክ መምራት ከእንግዲህ በኋላ የለም፣ በተርም ይገደባል። ትመጣላችሁ ወጣቶች። ስትመጡ እንዳትቸገሩ፣ አገር አታፍርሱ። እየገነባን መሄድ ነው ያለብን፣ እያፈረስን መሄድ ተገቢ ስለማል። በሌላኛው ዘገባችን በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዎች ትናንት ባወጣው ሪፖርት አስታውቋል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። የሁማን ራይትስ ዎች የአፍሪካ አጥኚ ፊሊክስ ሆርን ናቸው። ይዘናቸዋል። ባለፉት 27 ዓመታት በመንግስት የደህንነት ኃይሎች ተጠልፈው ተወስደው ብናል ያሏቸው የቤተሰብ አባላቶች የደረሱበት መጥፋቱን የተናገሩ የቤተሰብ አባላት አቤቱታ እያሰሙ ነው። ዛሬ እናቴ በየት ብትኖር እሷም ከኛ ጋር ጮ ነበር ገባ የነበራት ነገር እስክትሞት ልጆቼ ብላ ነው የሞተችው። እስከ መጨረሻዋ ነፍሷ እስኪወጣ ልጆቼ ልጆቼ ልጆቼ የነበር የምትለው ህይወቷ እስኪያል እና ትልቅ በደል በቃ በኢትዮጵያዊነት በደል የሆነበት ጊዜ ነበር ወቅቱ። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ከቻይና በሚገቡ በብዙ ቢሊዮን ዶላር ሸቀጦች ላይ ያወጣችውን የቀረጥ ክፍያ ተግባራዊ ማድረጓን ተከትሎ ቻይና አስፈላጊውን ያጸፋ እርምጃ ለመውሰድ ተዘጋጅቻለሁ ስትል አስታወቀች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከስምንት በመቶ በሚበልጡ ከቻይና የሚላኩ ዕቃዎች ላይ የተወሰኑት የ25 ከመቶ ታሪፍ በዋሽንግተን ሰዓት ከሌሊቱ 6 ሰዓት ከአንድ ደቂቃ ላይ ተግባራዊ ሆኗል። ዋሽንግተን የያዘችው በንግድ ዘርፍ የማስፈራራት ተግባር ዓለም አቀፍ የገበያ ትርምስ ያመጣል ብላ ቻይና ስትከሳት ቆይታለች። ቻይና ለዩናይትድ ስቴትስ እርምጃ የምትወስደው አጸፋ ምን እንደሆነ ለጊዜው አልታወቀም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሰሜን ኮሪያን የኒውክሌር መርሃ ግብር በተመለከተ በሀገሪቱ ዋና ከተማ ፒዮንግያንግ የያዙትን የሁለት ቀን ውይይት የመጀመሪያውን ዛሬ አጠናቀዋል ሚስተር ፖምፔዮ ወደ ሰሜን ኮሪያ የተጓዙት የዚያች ሀገር መሪ ኪም ጆንግ ኡን ለኒኩለር መርሃ ግብራቸው የሚያስፈልጉ መሰረተ ልማቶችን መገንባታቸውን ቀጥለዋል የሚሉ የዩናይትድ ስቴትስ የደህንነት ሪፖርቶች በወጡበት በአሁኑ ወቅት ነው። የውጭ ጉዳይ ሚኒስትሩ ሰሜን ኮሪያ ባለፈው ወር በሲንጋፖሩ የሁለቱ ሀገር መሪዎች ንግግር ወቅት የገባችውን ቃል ማክበሯን እንዲከታተሉ በፕሬዚዳንት ዶናልድ ትራምፕ ኃላፊነት ተሰጥቷቸዋል። ትላንት ሚስተር ፖምፔዮ ከከፍተኛ የሰሜን ኮሪያ ገዢ ፓርቲ ባለስልጣንና የቀድሞ የሀገሪቱ የደህንነት ኃላፊ ከሆኑት ኪም ዮንግ ቾል ጋር ተወያይተዋል። እንደ አውሮፓውያን ዘመን አቆጣጠር በ1995 ዓ ም ጃፓን ዋና ከተማ ቶኪዮ የምድር ባቡር ውስጥ ተሳፋሪዎች ላይ የሳሬን መርዝ ጋዝ አድርሶ ሰዎችን የገደለው የአምልኮ ቡድን መሪ ዛሬ በስቅላት መቀጣቱ ተሰማ። ሾኮ ሾኮ አሳሃራ በሚል ተለዋጭ ስም የሚታወቀው ቺዞ ማትሱሞቶ ዛሬ መሰቀሉን የጃፓን መንግስት ቃል አቀባይ አስታውቀዋል። በዘገባዎች መሰረት ሌሎችም የዚሁ የምጻት ቀን አምልኮ በርካታ አባላት እንደተሰቀሉ ነው ዘገባዎቹ ያመለከቱት ምን ያህሉ እንደሆኑ አልታወቀም። በመጨረሻም ሰሜን ታይላንድ ታም ሉዋንግ ዋሻ መውጫ ያጡት አስራ ሁለት ኳስ ተጫዋቾች ታዳጊ ወንዶች ልጆችና አሰልጣኛቸውን ለማውጣት በተያዘው ርብርብ ማገዝ ላይ የነበረ ትልቅ ዋናተኛ መሞቱ ተዘገበ። ታይላንዳዊው ጥልቅ ዋናተኛ የሞተው የያዘው ኦክስጅን አልቆበት መሆኑ ታውቋል። የታይላንድ ምርጥ ጥልቅ ውሃ ዋናተኛ ኳስ ተጫዋቾቹን በጎርፍ ተጥለቅልቀው ዋሻ ለማውጣት በታሰበ መስመር ላይ የኦክስጅን ታንኮች ለመደርደር ዋሻ ውስጥ ገብቶ ሲመለስ ለራሱ የያዘው ኦክስጅን አልቆበት ትላንት ማታ ነው ሕይወቱ ያለፈው። ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆነ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱጌዘር በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የ2011ን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው ብለዋል። እስክንድር ፍሬው ተከታዩን ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለፓርላማው ያደረጉት ገለጻ ለ2011 የተመደበውን የአገሪቱን አጠቃላይ በጀት መነሻ ያደረገ ነው። የፓርላማው አባላት ይህንኑ በጀት መነሻ ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ አቅርበዋል። ከዚህ ጋር የተያያዙ ጥያቄዎችን ሲመልሱም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተካሄደ ያለውን ለውጥና ይህንኑ ለውጥ ለማደናቀፍ ስለሚካሄዱ ሙከራዎች የተናገሩት። ሙከራዎቹ ባዶ መሻቶች ናቸው ሲሉ ነው ያብራሩት። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ። ዜና እዚያ ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደሉም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲድን አያውቁም። ነገር ሲሞት ቶሎ ብሎ በፍጥነት አላይቭ ወደሚያደርግ ነገር መቀየር ያስፈልጋል። ያ ካልሆነ ዝም ብሎ መጓተት ነው እንጂ አጠቃላይ ነገር ማቆም አይቻልም። እንደዚህ አይነት ሙከራዎች ህዝቡ፣ መንግስት በጋራ የሚያስቆማቸው እዚህም እዚያም የሚታዩ አሉ። ነገር ግን ወጣቱ የራሱ ሀገር ነው ዛሬ እያፈረሰው ከሄደ ነገ ሲመራው እሱ ይሰቃይበታል። እንዳልነው እድሜ ልክ መምራት ከእንግዲህ ዋላ የለም። በተርም ይገደባል። ትመጣላችሁ ወጣቶች፣ ስትመጡ እንዳትቸገሩ አገራት ታፍርሱ። እየገነባን መሄድ ነው ያለብን፣ እያፈረስን መሄድ ተገቢ ስለማይሆን በአገሪቱ ተስፋ ሰጪ ሁኔታዎች እየታዩ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። አጠቃላይ ሲታይ ትልቅ ተስፋ ነው ያለው። ነዳጅ የተናገርነውም ያልተናገርነውም ሰፋፊ ፖቴንሻል እያየን ነው በወርቅ በፖታሽ ሰፋፊ እድሎች አሉ። የዓለም ሀብታም መንግስታት እንደዚህ ሰላም ከሆናችሁ ማገዝ እንፈልጋለን የሚል ጥያቄ በጣም ሰፊ ነው። ሌላውን ትተን የእኛ ምሁራን በተለያየ አለም ያሉ አገራቸውን ለማገዝ በጣም ሰፊ ፍላጎት አላቸው። በቀጣዮቹ ዓመታት የተሻለ እድገት ለማስመዝገብ ያስችላሉ ያሏቸውን ሀሳቦችም አቅርበዋል ጠቅላይ ሚኒስትሩ። ከእነዚህ አንዱ በውጭ ለሚኖሩ ኢትዮጵያውያን ያቀረቡት ጥሪ ነው። አረብ ሀገር ያሉትም በምዕራቡ ዓለም ያሉትም በአፍሪካ ያሉትም ቀንና ማታ የሚሰሩ ናቸው። በግምት ሶስት ሚሊዮን ይጠጋሉ ይባላል። ቁጥሩ እርግጠኛ ስላልሆነ ቀንሼ አንድ ሚሊዮን እያልኩ እናገራለሁ። አንድ ሚሊዮን የሚጠጋው ዲያስፖራ ወደ ሀገር ውስጥ በተለያየ ምክንያት የሚልከው ገንዘብ ሬሚታንስ፣ በተቻለ መጠን በባንክ በኩል እንዲሆን የዜግነት ግዴታውን ሊወጣ ይገባል። ለምን በባንክ በኩል የላከ እንደሆነ ለመድኃኒት ለዘይት ለስንዴ ሳንቸገር እንመነዝራለን። በባንክ በኩል ከላኩ መንግስት ይጠቀምበታል ብሎ በሕገወጥ መንገድ መላክን ከመረጠ አንደኛ የመንግስት ሌቦችና ሀብታሞች ዶላር አርባም ሆነ ሀምሳ ስለማይቸገሩ በተዘዋዋሪ እነሱም ይደግፍና ዳሃ የሚጎዳ ስራ ይሆናል። አላማው ዳሃ መጉዳት ስለማይሆን ሁለተኛ ስመነዝር አንድ ብርና ሁለት ብር ይቀንስብኛል ብሎ አስቦ ደግሞ ከሆነ ለኢትዮጵያውያን ከእያንዳንዱ ዶላር የተወሰነ ሳንቲም አንድ ብር ማጣት ለአጠቃላይ እድገት ምንም ማለት አይደለም። ምክንያቱም የኢትዮጵያ መንግስት ሰራተኞች በውጭ አገር ጥቂት ቀናት፣ አንዳንዶች በሰዓታት የሚያገኙትን ገቢ ወስደው በወር ይሰራሉ። እነዚህ ሰራተኞች መሄድ የማይችሉ ብቻ አይደሉም፣ ሄደው እንደነሱ መስራት የሚችሉትም ጭምር ማለት ነው። በጣም በአነስተኛ ደሞዝ የምናገለግልበት ዋናው ምክንያት ከምናገኘው ገቢ በላይ ሀገር በመለወጥ የሚገኘውን እርካታ በማስበለጥ ነው። በውጭ የሚኖሩ ኢትዮጵያውያን ወደፊት በሚቋቋም ትረስት ፈንድ አማካኝነት ለሀገራቸው ድጋፍ እንዲያደርጉም ጠቅላይ ሚኒስትሩ ጥሪ አቅርበዋል። አንድ ማኪያቶ በምዕራቡ ዓለም ሶስት ብር እስከ አራት ብር አምስት ብር ሊሆን ይችላል። በዶላር ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቱ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር 30 ሚሊዮን ዶላር አለን ማለት ይሄ በመንግስት በጀት አይገባም የራሱ ቦርድ ይቋቋምለታል በወር 30 ሚሊዮን ዶላር በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ መጥቶ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚሞሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት፣ ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። ይህንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወድቅ ሳትጠፋ ላሰቡት ዓላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ይህን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም። የቀጣዩ የ2011 ዓ.ም የኢትዮጵያ መንግሥት በጀት 346.9 ቢሊዮን ብር እንዲሆን ፓርላማው አጽድቋል። ከዚህ በጀት ውስጥ ከ19 ቢሊዮን ብር በላይ ከውጭ አገር እርዳታ 32 ቢሊዮን ብር ደግሞ ከውጭ ሀገር ብድር የሚገኝ መሆኑም ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸሙባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ትላንት ባወጣው ሪፖርት አስታወቀ። በዚህ በማይቋረጥ የመብት ጥሰት ውስጥ የመንግስት ባለስልጣናት እጃቸው አለበት ብሏል። የሂዩማን ራይትስ ዎች የአፍሪካ አጥኚ ፊሊክስ ሆርን ጠቅላይ ሚኒስትር ዶክተር አብይ አህመድ በተፈጸሙት ዘግናኝ ጥሰቶች ላይ ምርመራ እንዲጀመር በአስቸኳይ ትእዛዝ መስጠትና የክልሉ የጸጥታ አካላትና የመንግስት አመራሮችን ተጠያቂ ማድረግ አለባቸው ብለዋል። የሶማሌ ክልል መንግስት ሪፖርቱ ከእውነት የራቀ ነው ብሎታል። ጽዮን ግርማ ዝርዝር አላት። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በመባል በሚጠራው እስር ቤት ውስጥ ዜጎች በዘፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ ተፈጽሞባቸዋል ብሏል። ሪፖርቱ አያይዞ በኢትዮጵያ ሶማሌ ክልላዊ መንግስት በኦጋዴን እስር ቤት የሚፈጸም ማሰቃየትና ሌሎች የሰብአዊ መብት ጥሰቶች ዘግናኝና ያልተቋረጠ ሰቆቃ፣ ድብደባ፣ ማዋረድ፣ በቂ ያልሆነ የሕክምና አገልግሎት፣ በቂ ያልሆነ የቤተሰብና የጠበቃ ጉብኝት፣ ይባስ ብሎም አንዳንዴ በቂ ምግብ አለማግኘት በእስር ቤት መፈጸሙን ይዘረዝራል። ይህንን ሰቆቃም በመብት ጥሰት የታወቁት የሶማሌ ልዩ ፖሊስ እና የማረሚያ ቤቱ የጸጥታ ኃይሎች ፈጽመውታል ብሏል በሪፖርቱ። ድርጅቱ ይህንን ሪፖርት ለማዘጋጀት የተለያዩ መረጃዎችን በግብአት መጠቀሙን ጠቅሶ የመንግስት የጸጥታ ኃይሎችን እና የመንግስት ከፍተኛ ባለስልጣናትን እንዲሁም ሰባ የቀድሞ እስረኞችን ጨምሮ በአጠቃላይ ለ100 ሰዎች ቃለ መጠየቅ ማድረጉን አስታውቋል። በተጨማሪም እንደ አውሮፓውያን አቆጣጠር ከ2011 እስከ 2018 መጀመሪያ ጀምሮ በኦጋዴን እስር ቤት ውስጥ የተመዘገቡትን ግፎች በሪፖርቱ ማካተቱን አስታውቋል። ድርጅቱ ቃለ መጠየቅ ያደረገላቸው እና ለደህንነታቸው ሲባል ስማቸውን የተቀየሩ የቀድሞ እስረኞችን ጠቅሶ በቪዲዮ ጭምር አዘጋጅቶ በሪፖርቱ ላይ እንዳሰፈረው እስረኞቹን በመላ እስረኞች ፊት ልብሳቸውን አስወልቀው እርቃናቸውን አድርገው እንደደበደቧቸው ያስረዳል። ምንም ክስ ሳይመሰረትባቸው አምስት ዓመት እንደታሰሩ ለድርጅቱ የተናገሩት የአርባ ዓመቱ ሆዳን ናቸው። አንድ ቀን ሁሉም እስረኞች ፊት ራቁቴን መሬት ላይ ካስተኙኝ በኋላ ጭቃ ውስጥ እያገላበጡ በዱላ ደበደቡኝ። አንድ ጊዜ ደግሞ አንድ ትልቅ ሽማግሌ ሴት ልጁ ፊት ራቁቱን እንዲቆም አድርገውት ነበር። ይህ ሁሉ መላው እስረኞች እንዲያውት ተደርጎ ሲፈጸም በጣም ያሳፍራል። ሂውማን ራይትስ ዎች ከ28 ዓመቱ አብዱ ሰላም አገኘሁት ያለው መረጃ ደግሞ ማታ ማታ ብቻ ሊያሰቃዩኝ ወደ ሆነ ቦታ ይወስዱኛል። የእስር ቤቱ ኃላፊዎች ብዙ ግፍ ፈጽመውብኛል። በገመድ ወጥረው በማሰር ብልቴን አኮላሽተዋል። በሚጥሚጣ የተሞላ ላስቲክ ውስጥ አናቴን አስገብተው አቃጥለውኛል። መጮኽ እንኳ እንዳልችል አፌ ውስጥ ጨርቅ ይጠቀጥቁ ነበር። ቀን ቀን ትንሽ ምግብ ይሰጡኛል። አንድ ዳቦና አልፎ አልፎ ደግሞ ትንሽዬ ወጥ ያደርጉበታል። ሚስቴንም እዚሁ እስር ቤት ውስጥ ደፈሯት። በመደፈሯ የኔ ያልሆነ ልጅ ወለደች። የ26 ዓመቷ ፋጡማ እጆቻችንን በገመድ ጠፍረው ካሰሩን በኋላ ከቁመታችን በሚበልጥ ገንዳ ውስጥ ይከቱንና እዛው ያቆይናል። በአንድ ጊዜ አስር ሰዎችን እዛ ገንዳ ውስጥ ይጨምራሉ። ጥያቄያቸው ያው የተለመደ ነው። ከኦብነግ ማንን ታወቂያለሽ? እንዴት ነው የረዳሻቸው? ይጠይቁናል እዛ ገንዳው እስከሚከቷቸው ሰዎች መሀል አንዳንዶቹ ከገንዳው ሲያወጧቸው ምንም መልስ አይሰጡም እዛ ውስጥ የሞቱ ያሉ ይመስለኛል ድርጅቱ የእስረኞቹን ቃል እማኝ አድርጎ የማረሚያ ቤቱ ከፍተኛ ኃላፊዎችና የልዩ ፖሊስ ከፍተኛ አመራሮች በእስር ቤት ውስጥ የሚፈጽሙትን የማሰቃየት እስረኞችን መድፈርና ምግብ መከልከል በማዘዝ ብቻ ሳይሆን ራሳቸውን በአካል ተገኝተው ሲፈጽሙ ነበር ብሏል። በእስረኞች በተጨናነቀው እስር ቤት ውስጥ የእስር ቤቱ አለቆችም መረጃን በድብደባ ይወስዱና ለከፍተኛ ኃላፊዎች ያስተላልፉ ነበር ይላል። ከዚያ እስረኞችን ለሌላ ቅጣት ይመለምሉም ነበር ይላል ሪፖርቱ። ሪፖርቱ በኦጋዴን እስር ቤት ውስጥ ብዙ ልጆች ተወልደዋል ይላል። አንዳንዶቹ በእስር ቤት ውስጥ ሴቶች በሚደፈሩበት ወቅት የተጸነሱ ናቸው። ብዙ እናቶች ያለምንም የጤና እርዳታና ያለምንም ውሃ እዚያው እስር ቤት ውስጥ መውለዳቸውን ነግረውናል ይላል። የሁማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፌሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶ ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞችን ፍርድ ቤት ባለማቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች ሀገሮች ውስጥ የተለየ ነው ብለዋል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚዳንት አብዲ አሌ ድረስ ተጠያቂ ናቸው። አዲሱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የጸጥታ ኃይሎች በዜጎች ላይ ሰቆቃ መፈጸማቸውን ቢያምኑም በሀገሪቱ ውስጥ የተንሰራፋውን የጸጥታ ኃይሎች ዜጎች ላይ የሚያደርሱትን ጥቃት ለማስቆምና ተጠያቂነትን ለማስፈን እስካሁን እንዳልቻሉ ጠቅሰው በተጨማሪም የሰብአዊ መብት ጥሰት ጥያቄውን ለመመለስ የፌዴራል ጠቅላይ አቃቤ ሕግ የፌዴራል ማረሚያ ቤት አመራሮች ተነስተው በአዲስ እንዲተኩ ማስታወቁንም አስታውሰው ይህ ውሳኔ ወደ ሶማሌ ክልል ሊወርድ ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የለውጥ አጀንዳ ውስጥ የሶማሌ ክልል የኦጋዴንን ጉዳይ ያካትታል የሚል ተስፋ አለኝ። በሌላ ቦታ ላይ የተወሰደው እርምጃ በሶማሌ ክልል በኦጋዴን እስር ቤት ለተፈጸመው የመብት ጥሰት ተጠያቂ በሆኑ ሰዎች ላይም ይወሰዳል የሚል ተስፋ አለኝ። የሶማሌ ክልል ኢንፎርሜሽን ሚኒስተር አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ስለ ሪፖርቱ ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉ አስተባብለዋል። ሪፖርቱን አይቼዋለሁ። እውነት አይደለም። በትክክለኛ መረጃ ላይ እየተመሰረተም አይደለም የሰብአዊ መብት ተሟጋች ድርጅቱ እዚህ መጥቶ ሰዎችን አነጋግሮ የሠራው አይደለም። ከእውነት የራቀ የፈጠራ ወሬ ነው። በተጨማሪም ሪፖርቱ በእውነት ላይ የተመሰረተ አይደለም። በቪዲዮ ላይ የሚታዩት ሰዎች ፊታቸው የማይታይ ከሀገር ውጪ ያሉ ናቸው። እኛ ልዩ ፖሊስ አለን፣ ነገር ግን ልዩ ፖሊስ ለበጎ ነገር የምንጠቀምበት ነው። በቪዲዮ ላይ ያሉት ተጠቂ በሚል የተጠቀሱት እና ቃላቸውን የሰጡት ሰዎች የሰለጠኑ ሰዎች ናቸው ብለዋል። በሪፖርቱ ላይ የተጠቀሰውን የሴቶቹን መደፈር አስመልክቶም አቶ ኢድሪስ በክልላቸው እንዳልተፈጸመ ገልጸው አስተባብለዋል የውሸትና የፈጠራ ወሬ ነው ብለውታል። በክልሉ እስር ቤት የሚገኙ እስረኞችን እስረኞች ተብለው እንደማይጠሩ የትምህርት እድል እንደሚሰጣቸውና ወደ ጂጂጋ ዩኒቨርሲቲም እንደሚላኩ በመግለጽ በአጠቃላይ የሁማን ራይትስ ዎች ሪፖርትን አጣጥለውታል። የአምነስቲው የመብት ተከራካሪ ፌሊክስ ሆርን በበኩላቸው በኦጋዴን እስር ቤት እየተፈጸመ ያለው የማሰቃየት ተግባርና ግፍ ከሚነገረው በላይ ነው ብለውታል። ዶክተር አብይ እንዲያለሁን በሀገሪቱ የሚፈጸመውን የማሰቃየት ተግባር ማውገዛቸውን እንዲቀጥሉ በኦጋዴን እስር ቤት ላይም አስቸኳይ እርምጃ እንዲወስዱ ጠይቀዋል። አድማጮች፣ በዚህ ጉዳይ ላይ ከኢትዮጵያ መንግስት ምላሽ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በነገው ምሽት ምላሻቸውን ይዘን ለመምጣት ጥረት እናደርጋለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጋቢና ዝግጅታችን ይቀጥላል። ባለፉት 27 ዓመታት በመንግስት የደህንነት ኃይሎች ተጠልፈው ተወስደውብናል ያሏቸው የቤተሰብ አባላቶቻቸው የደረሱበት መጥፋቱን የተናገሩ የቤተሰብ አባላት አቤቱታቸውን እያሰሙ ነው። በቤታቸው ውስጥ አራት ወንድ ልጆች በደህንነት እንደተወሰዱባቸው የገለጸች ወጣት የኢትዮጵያው ጠቅላይ ሚኒስትር ጉዳዩ ልባት እንዲያገኝ እንዲያግዙ ተማጽናለች። ጠቅላይ አቃቤ ሕግ በበኩሉ በሰጠው ምላሽ እንደዚህ አይነት በግልጽና በቡድን የሚቀርቡ አቤቱታዎችን የማየት መብት ቢኖረንም እንደዚህ አይነት ጥያቄዎች ግን እስካሁን አልቀረቡልንም ብሏል። በደህንነት ኃይሎች የተወሰዱ ሰዎች በድብቅ እስር ቤቶች ሊኖሩ እንደሚችሉ የገለጹ አንድ የሕግ ባለሙያ ደግሞ መንግስት እንደዚህ አይነት ጉዳዮችን የማጣራት ኃላፊነት አለበት ብለዋል። እስክንድር ፍሬው ተከታዩን ልኳል። አራት ወንዶች ልጆች በአንድ ቀን የተወሰዱበት እናት በሀዘን ብዛት የሞቱበት ቤተሰብ ታሪክ አደባባይ ሊወጣ 24 ዓመታት መጠበቅ ነበረበት። ይኸው ቤተሰብ የነፃነት ጊዜ ላለው የዶክተር አብይ አህመድ ወደ ስልጣን መምጣትም ከሁለት አስርት ዓመታት በላይ መታገስ ነበረበት። በጣሊያን ጊዜ በአርበኝነት የተዋጉት የደጃዝማች ተሰማርገጤ ገጤ ሶስት የአብራክ ክፋዮችና አንድ የእህት ልጅ ከአዲስ አበባ የተወሰዱት በተመሳሳይ ቀን ግንቦት 16 1986 ዓ ም ነው። በዚያን ቀን በመንግሥት የደህንነት ኃይሎች ተጠልፎ የተወሰዱት ምኒሊክ ተሰማ፣ ወንዶ ሰን ተሰማ፣ አለማየሁ ተሰማና የአክስታቸው ልጅ ዳንኤል አጎናፍር መሆናቸውን ነው እህታቸው ቅድስት ተሰማ ለአሜሪካ ድምፅ የገለጸችው። በትምህርቷ የሕክምና ባለሙያ የሆነችውና በአሁኑ ሰዓት በግል ስራ ላይ የተሰማራችው ቅድስት ተሰማ አክላ እንደገለጸችው ሁለቱ ወንድሞቿ ተማሪዎች፣ የቀሩት ደግሞ ሰራተኞች ነበሩ። እሷ እንዳለችው ወንዶሰን በስድስት ኪሎ ዩኒቨርሲቲ ዳንኤል ደግሞ በጀርመን ካልቸራል ኢንስቲትዩት ይማሩ ነበር። አለማየሁ በበኩሉ በመኪና ስራ ላይ የተሰማራ እንደነበር ጠቅሳለች። ሌላው ወንድሟ ምኒልክ ተሰማ በዚያን ጊዜ በፕሮፌሰር አስራት ወልደየስ ሲመራ የነበረው የመላው አማራ ህዝብ ድርጅት መአሕድ አባል እንደነበር አስረድታለች። ደጃዝማች ተሰማ እርገጤ ከዚህ ዓለም በሞት የተለዩት ኢህአዲግ ወደ ስልጣን ከመምጣቱ በፊት ነው። ይኖሩበት በነበረው የሸዋሮቢት ከተማና በአጠቃላይም በሰሜን ሸዋ ዞን በአርበኝነታቸው ምክንያት የተከሉት ስም ያላቸው ታዋቂነት ግን ከፍተኛ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ በተጠራው የግንቦት አስራ ስድስቱ የመስቀል አደባባይ ሰልፍ ላይ ለፍትህ ከጮኹ የእርሳቸውን ጣልቃ ገብነትም ከጠየቁ ዜጎች አንዷ ነበረች። ቅድስት የአባታችን ውለታ የሚመለሰው ልጆቹን በማፈን አይደለም ያሉት እሷና ሌላዋ እህት ሀና ተሰማ የወንድሞቻቸውን ፎቶግራፍ ይዘው ነበር በዚያ ሰልፍ ላይ የተገኙት። ብሶታቸውን ማሰማት የሚጀምሩበት ሁኔታ እስኪፈጠር አመታት መጠበቃቸውንም አብራርታለች። በእኔ ግምገማ እና በተለያዩ ሰዎች ግምገማ እንደሚገባኝ ያው አባታችን ነግሬ ያለው በጣም ሰው ይወደዋል፣ ጀግና ነው። ካድሬም አልነበረም፣ የወቅቱ ባለስልጣንም አልነበረም፣ ፊውዳልም አልነበረም። ስለዚህ ተሰሚነት ነበረው፣ የድሮው ያ ስም ስቲል አለ። ስለዚህ ወንዶቹ ሰው ያስነሳሉ የሚል ፍርሃት ነው። በቃ ወያኔ ያደረገው ፍርሃት ነው እኛ ቤት ላይ በፍርሃት ነው። የእኛም ቤተሰብ ያጠፋ ዘር እንዳይተካ ያደረገው በፍርሃት ነው። በቃ ሁሉም ሰው የሚለው አስተያየት በቃ እነዚህም ልጆች ምስኪኖች ናቸው፣ ተማሪዎች ናቸው። ገና ለገና ወንድ ለምን ተፈጠረ? ምክንያቱም አካባቢውን ያስነሳሉ ብሎ ስለፈራ በቃ ሌላ ነገር አይደለም። እና እኛ ዛሬ እንድንጮህ ያደረገን እንደዛ ልንጮህበት የቻልነው ሀያ አራት አመት ውስጣችን የተቀመጠ ነገር ነው። ለምንድን ነው ከዚህ በኋላ ህይወት የለንም። በዓል የለንም። እኛ ልብስ የማይሸፍነው ነገር የለን። ገብቷል? ገበናህን ቤትና ልብስን የሚሸፍነው ለብሰ ስትወጣ የተመቸ የደላ ነው የምትመስለው። ቤታችን ገብተን ነው የምናለቅሰው። ገባ? ለእኛ ክብራችን ወንድሞቻችን ነበሩ። እና ዛሬ ጮኸን ህዝብ አውቆልን ለምን አስፋልት ላይ አይገሉንም? በቃ ያልተፈጠረበሻችሁ አሉን። ምንም አሉን። እንውጣ፣ እንናገር፣ እንጩ። ምክንያቱም ዛሬ እናቴ በህይወት ብትኖር እሷም ከኛ ጋር ትጮ ነበር። ከባ የነበራት ነገር እስክትሞት ልጆቼ ብላ ነው የሞተችው። እስከ መጨረሻዋ ነብሷ እስኪወጣ ልጆቼ፣ ልጆቼ፣ ልጆቼ ነበር የምትለው። ህይወቷ እስኪያል እና ትልቅ በደል በቃ በኢትዮጵያዊነት በደል የሆነበት ጊዜ ነበር ወቅቱ። ቅድስት እንደምትለው ታፍኖ የኖረ በደል እንዲገለጽ ያልተፈለገ ብሶት ለ24 ዓመታት ቤተሰባቸውን ሲያደማ ቆይቷል። እናታቸው ደግሞ ይህንን ሐዘን መቋቋም አቅተዋቸው እስከ ወዲያኛው አሸልበዋል። ይሄ ሁሉ ሲሆን ግን አቤቱታችንን የሚቀበል የመንግሥት አካል ፍትሕ፣ የሚሰጥ ተቋም አልነበረም ትላለች። ጥቁር ከመልበስ የዘለለ መብትም አልነበራቸውም። ከዚያ ጥቁር ልብስ ጀርባ ግን መሪር ሐዘን ነበር። ከዚያ ጥቁር ልብስ ጀርባ የታፈነ የፍትሕ ጥያቄ ነበር። ይህንን የፍትህ ጥያቄም ነው የታሰሩትን ሲፈቱ የተገፉትን ሲክሶ አየው ላለቻቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረበችው። በተለያየ ቦታ አሉ የሚባል ነገር አለ። አንዴ ሽሬ ናቸው ይሉናል፣ አንዴ መቀሌ ግራውንድ ውስጥ ናቸው ይሉናል። እና ያው አሉ የሚለው ነገር በቃ እግዚአብሔርን በመጠበቅ ተስፋ አድርገን ኖረናል። አሁን ግን በቃ በቃ ይበለን ብለን የወጣ ነው እና ይህንን ነው በቃ እኔ እባክህ ዶክተር አብይ በቃ የኢትዮጵያም ሕዝብ ይፍረድ ብለን ያለው ይህን ነው ማለት የኢትዮጵያን አንድነት ማስከበር፣ ይሄ ነው የኢትዮጵያ ውለታ፣ የጀግና ልጆች ውለታ ይሄ ነው። በቃ ይሄ ነው ወይ ነው ያልኩት። ነው ይሄ ነው ወይ ውለታው ለአባት? ይሄ ነው ወይ እየተከፈለን? እንዴ ምን አደረገ? በቃ እኛ ጣሊያን እንደዚህ ያደረገ አይመስለኝም። በቃ ዘር ማጥፋት፣ ለምን ኢትዮጵያዊነት ተወደደ? ይሄ ነው በቃ የሚያመኝ ነገር። አዝነን አንድ በቃ ዘመናችን የለቅሶ ነው፣ ዘመናችን የጩኸት ነው፣ በዓላችን ለቅሶ ነው፣ ሁሉ ነገራችን ለቅሶ ነው። ስለዚህ ምን ትለዋለህ ይሄንን ሰው ራሱን አያጠፋ? በቃ ይሄ ነው። በጣም ትልቅ ሐዘን ነው በቤታችን ያለው ስቲል ስቲል። አሁን ደግሞ እባክህ በቃ እባክህ እኔ እሱ ጋር እንዴት ነው መድረስ የምችለው? በምን መልኩ ነው? በቃ ጭንቅ ብሎናል እና አሁን እኛ እያደረግን ያለው ነገር አለ ለተወካዮች ደውለን ለፌዴራል አቃቤ ሕግ ማመልከቻ አስገቡ ተብለን ይኸው ዛሬ ማመልከቻዬን ይዤ ወደዛ እየሄድኩ ነው። ያገኘኝ ሌላ ደግሞ ለጠቅላይ ሚኒስትር ለዶክተር አብይ ማመልከቻ ጽፈናል። ማመልከቻችንን የሚያደርሱልን ከሆነ ይሄ ነው። በመንግስት የደህንነትና የጸጥታ ኃይሎች የተወሰዱና ደብዛቸው የጠፋ ሰዎች መኖራቸው ሲገለጽ የመጀመሪያው አይደለም። የሃይማኖት አባት የሆኑትን እንደ ስራቸው አግማሴንና ሌሎችንም በተጨማሪ ምሳሌነት የጠቀሱት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳ ጉዳዩን ማጣራት የመንግስት ግዴታ መሆኑን ተናግረዋል። ከጠቀስካቸው አራት ወጣቶች በተጨማሪ የኦሮሞ ነጻነት ግንባር አመራር የነበረው ነዲ ገመዳ ሮባ የሚባል አርሲ ተወላጅ የሆነም እንዲሁ ደብዛው ጠፍቷል። ከየት ነው? እሳቸው ከየት ኦሮሚያ ክልል ከአርሲ ዞን ዝዋይና ዱጉዳ ተወላጅ ነው። የኦነግ 84 ዓመት ምረት እንደተጠለፈ። ከየት ነው የተጠለፈው? ከየት ከተማ? ከምስራቅ ሐረር ከምስራቅ ኦሮሚያ ነው። ከምስራቅ ኦሮሚያ እና ሌሎች የኦነግ አመራሮች ከመንግስት ጋር ተደራድሮ ግማሹ በቦሌ ግማሹ በምናምን ሲወጣ እሳቸው ከጦር ጋር ተይዞ ከምስራቅ ኦሮሚያ ከሚባለው ሐረር አካባቢ ተያዘ። እስከ ዛሬ ይኑር አይኑር አይታወቅም። ልክ እንደ እነ ወንዶ ሰናይነት ማለት ነው ጨምሮ ከዚህ ውጭም ደግሞ ከአማራ ክልል አንድ ማምርም አለሁ በአካል የማያውቃቸውን ስማቸውን አላስታውስም፣ እንጂ ሀያሰባት አመት ነው ደግሞ ደሞ ኢህአዴግ እንደገባ ማለት ነው። እነዚህና በሺ የሚቆጠሩ ባለ ባለኝ መረጃ ስማቸውን የገሌ የገሌ ባልልም በሺ የሚቆጠሩ የት እንደገቡ የማይታወቅ ነገር ግን ታስሮ ተሰቃይቶ አስር ዓመትም፣ አስራ አምስት ዓመትም ታስሮ በድብቅ እስር ቤቶች ታስሮ የወጡ ታራሚዎች በሚሰጡት ያልተረጋገጠ ቢሆንም መረጃዎች እነዚህ ሰዎች በህይወት እንዳሉ ነው አንዳንድ ጊዜ ባሌ ውስጥ የተደበቀ እስር ቤት አለ እዛ ናቸው። ሌላ ጊዜ ትግራይ ውስጥ አሁንም የተደበቀ እስር ቤት አለ እዛ ናቸው። እዚህ ደብረዘይት አካባቢም እንዳለ ነው መገመተው። በአጠቃላይ ህዝባዊ ጥያቄ የአራትና አምስት ሰው ሳይሆን ኢህአዴግ ከገባ በኋላ በፖለቲካ አቋም ምክንያት የተገደሉ ካሉ ለህዝብ ማሳወቅ አለበት የታሰሩ ካሉ ልክ አሁን ሌሎቹ እንደሚያደርግ በእርቅ መፍታት አለበት። ይሄ ህዝባዊ ጥያቄ የነ ወንዶስን የነ ነድ ገመዳ ብቻ ሲሆን በጣም የብዙዎቹ ጥያቄዎች አለ። ከአማራ ክልል ከኦሮሚያ አሁን ከአዲስ አበባ ከተሞችም አለ። ስለዚህ ይሄ በአንድ አገርን የሚያስተዳድር መንግስት ለዛ አገር ኃላፊነት አለበት። የደረሱበት ያልታወቀውን የእነዚህን ዜጎች ጉዳይ በተመለከተ የጠየኳቸው የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ እስካሁን አቤቱታ እንዳልቀረበላቸውን የገለጹት ቃል አቀባዩ አቶ ተስፋ ያለም ነው። በስልክ እንዳሉት መስሪያ ቤታቸው በግልም ሆነ በቡድን የሚቀርቡ አቤቱታዎችን የማጣራት ስልጣን አለው፣ እስካሁን ግን የመጣ አቤቱታ የለም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የምትከታተሉት ጋቢና ቪኦኤ ነው። ሙዚቃን ገብዛችሁ እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ ፌስቡክ፣ ማሪክ ላይ አስተያየቶቻችሁን ላኩልን። ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜርና እኔም መስተዋት አድራጋው ነበር። ዳምብራውን ነው ዝግጅታችንን የመራልን። መልካም ምሽት रेडियो सगले अमेरिका